የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 21 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ድሬዳዋና በነዋሪዎቹ የሚነሳ ችግሮቿ የእኛ ጥያቄ ምንድን ነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው አረዝቺ ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይዛ ይ ይሄ ኔ ብሔር ነው ይሄ ኔ ጎሳ ነው ይሄ የሰፈር ልጅ ነው በማይል ሰው ትተዳደር ነው የእኛ ጥያቄ ነው። በሌላ በኩል ህብረተሰቡ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ስራ ሊገባ መሆኑን የድሬዳዋ ከተማ አስተዳደር አስታውቋል። ባጠረ ጊዜ የሆነ እቅድ አዘጋጅተን ህዝቡን የመልካም አስተዳደር ችግር የሆኑት በፍጥነት ለመፍታት እና እሱን ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰው ነው። ዛሬ የተወሰኑ ሽማግሌዎች እነዚህተናቸዋል፣ እንዲያግዙን እንደዚሁ ወጣቶች ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን ያለን የከተማው ከንቲባ አቶ ኢብራሂም ኡስማን ናቸው። በሙሉ ቃለ ምልልስ እንመለስበታለን። ለምሽቱ ያዘጋጃ ናቸው። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሰን መተናል። በዓለም ደረጃ ሙስናን የሚታገለው ቡድን እንደሚለው በጸረ ሙስና ጥረት ውስጥ ከፈረጃቸው ሀገሮች መካከል ዩናይትድ ስቴትስ በአራት ነጥብ ወደ ኋላ ቀርታለች ይላል። ዩናይትድ ስቴትስ ለመጀመሪያ ጊዜ ከፍተኛ ቦታ ከተሰጣቸው ሀገር ውስጥ ዝርዝር ውስጥ ወጥታለች። ትራንስፓረንሲ ኢንተርናሽናል በተባለው የጸረ ሙስና ቡድን የዩናይትድ ስቴትስ ተጠባባቂ ተወካይ ዞ ሬተር ባለፈው አመት በታየው መለኪያ አሃዝ በአራት ነጥብ መውረድ ማለት አሳሳቢ ነው ብለዋል። ይህ ክስተት የታየው የዩናይትድ ስቴትስ በቁጥጥርና ሚዛን አጠባበቅ ስርዓቷ ላይ አደጋዎች በሚንጸባረቁበትና በከፍተኛው የስልጣን እርከን ላይ የስነ ምግባራዊ አሰራር በተሸረሸረበት ወቅት ነው ሲሉ ሬቸር አስገንዝበዋል። አያይዞውም ይህ ክስተት በዚህ ከቀጠለ በጉዳዩ ላይ በዓለም ደረጃ የመሪነት ቦታ በነበራት ሀገር ላይ ከባድ የሙስና ችግር መኖሩን የሚያመላክት ይሆናል ብለዋል። ዩናይትድ ስቴትስ ሙስናን አስመልክቶ አቻምና የነበራት መለኪያ አሀዝ ሰባ አምስት ሲሆን አምና ግን ወደ ሰባ አንድ ወርዳለች ተብሏል። የፓኪስታን ከፍተኛ ፍርድ ቤት የእስላምን ስምምነት አጉድፋለች የእምነቱን ስም አጉድፋለች በሚል በሐሰት የተከሰሰችውን ክርስቲያን ሴት በነጻ መልቀቁን አጽድቋል። ለአስርት ዓመት የዘለቀው የፍርድ ሂደት አከተመለት ተብሏል። በእስያ ቢቢ ላይ የተመሰረተው ክስ መሰረት የለውም በማለት ከፍተኛ ፍርድ ቤት ባለፈው ጥቅምት ወር ከበየነ በኋላ ከእስር የተለቀቀች ቢሆንም በአክራሪ ሙስሊሞች የግድያ ዛቻ ስለተሰነዘረባት ለደህንነቷ ሲባል በመንግስት ጥበቃ ስር ተደብቃ ቆይታለች። አሁን ግን ይቺ ፓኪስታናዊት ነጻ ለመውጣት የምትችልበት እድል ተፈጥሮላታል። ልጆቿ በካናዳ ጥገኝነት ስለተሰጣቸው ምናልባት ወደዛ ሳትሄድ አትቀርም ተብሏል። በሌላ ዜና የዋይት ሀውስ ቤተ መንግስት እንደሚለው ፕሬዚዳንት ዶናልድ ትራምፕ በድጋሚ ከፊል የመንግስት መስሪያ ቤቶች እንዲዘጉ አይፈልጉም። ይሁንና ዩናይትድ ስቴትስን ከሜክሲኮ ጋር የሚያዋስነው ድንበር ላይ አዲስ ከለላዎች እንዲሰሩላቸው ባላቸው እምነት ላይ እንደጸኑ ናቸው። አብዛኞቹ ዲሞክራት ምክር ቤት አባላት ግን ይህንን አይቀበሉትም። ፕሬዚዳንቱ በድጋሚ መስሪያ ቤቶች ሲዘጉ ማየቱን አይፈልጉም። ግባቸው እሱ አይደለምና ሲሉ የዋይት ሀውስ ቃል አቀባይ ሴራ ሳንደርሰን ትላንት በተደረገው ጋዜጣዊ መግለጫ ጉባኤ ላይ ተናግረዋል። አያይዘውም ዴሞክራቶች ግንብ መገንባት ያካተተውን የድንበር ችግር መፍታት አስመልክቶ አክብደው እንዲያዩት ጥሪ አቅርበዋል። በከፊል የመንግስት መስሪያ ቤቶች በዩናይትድ ስቴትስ ታሪክ ላልታየው ርዝመት የዚህን ያህል ጊዜ ተዘግቶ ከቆዩ በኋላ ባለፈው ሳምንት ማብቂያ ላይ ተከፍተዋል። የምክር ቤቱ አባላት ተደራዳሪዎች የድንበር ጸጥታ ለማጠናከር ለሚያደርጉት የድርድር ጊዜ ለመስጠት ሲሉ ፕሬዚዳንት ትራምፕ ተዘግተው የነበሩት መስሪያ ቤቶች ለሶስት ሳምንታት ያህል እንዲከፈቱ ስምምነት በፈረማቸው ይታወሳል። አድማጮች ለሰዓቱ ያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ቪኦኤ ስስ ቦንሪስ የምትከታተሉት ከጋቢና ቪኦኤ የምተላለፍላችሁን ዝግጅት ነው። ወደ ቀዳሚው ዘገባችን እናልፋለን። የፌዴራል መንግስት አመራሮች የድሬዳዋ ነዋሪዎችን በከተማዋ ወቅታዊ ሁኔታ ላይ ትላንትና ላይ አዋይተዋል። የጠቅላይ ሚኒስትሩ አማካሪ አቶ ተፈራ ደርበውና አቶ መለሰ አለም በመሩት መድረክ ላይ ነዋሪዎች አሉ ያሏቸውን ጥያቄዎች አንስተው መግባባት ላይ መድረሳቸውን ተሳታፊዎች ለቪኦኤ ገልጸዋል። በተያያዘም በመቶዎች የሚቆጠሩ ወላጆች ተጣርተው ለወላጆች ልጆቻቸው ይፈቱ ብለው ፖሊስ መምሪያ መጠየቃቸውን እና መምሪያውም ተጠርጣሪዎቹ ተጣርተው መፈታት አለባቸው በአፋጣኝ እንደሚፈቱ ገልጸውልናል ብለዋል። አዲስ ቸኮል ዝርዝሩን ይዟል። ለመገናኛ ብዙኃን ዝግ የነበረውና የፌዴራል አመራሮች ከከተማ ነዋሪዎች ጋር በተወያዩበት መድረክ ላይ ከመልካም አስተዳደር አርባ አርባ ሀያ እና ከታሰሩ ልጆች ጋር የተያያዙ ጥያቄዎች ተነስተው ውይይት መደረጉን ተሳታፊዎች ለቪኦኤ ተናግረዋል። ሳተናው የድሬዳዋ ወጣቶች ማህበር ሊቀመንበር ሲሳይ አየልም በስብሰባው ስለተነሱ ሀሳቦች እንዲህ ብሏል። በአንደኛው ይሄ አርባ አርባ ሀያ የሚባለው ቀመር አፓርታይድ ስርዓት ነው። የማህበረሰቡን የፌታዊ ተጠቃሚነት የዜጎችን እኩል ተጠቃሚ ያገለል በቃ አግላይ የሆነ ስርዓት ነውና እሱ ፈርሶ ማለት እንደ ማንኛውም ዜጋ እኛ ተወልደን ባደግንበት አቅር ላይ እንደ ማንኛውም ዜጋ እኩል የመጠቀም መብት ሊኖር ይገባል። እኛ ኦሮሞ ይግዛ፣ ሶማሌ ይግዛ፣ አማራ ይግዛ፣ ትግሬ ይግዛ አይደለም፣ በሜሪት ይሁን ነው። በቃ ማንም የሚችል ሰው ሀገሪቷን ማስተዳደር ብቁ የሆነ ሰው ሰው ሀገራችን ማስተዳደር ይችላል እንጂ፣ አሁንም የእኛ ጥያቄ ብሄርተኝነት ጥያቄ አይደለም። የፌዴራል አመራሮች አስቀድመው ካስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸው እንደተናገሩ ተሳታፊዎች ገልጸዋል። የድሬዳዋ መምህራን ማህበር ሊቀመንበር የሆኑት አቶ አበበ እንዲህ ይላሉ። ያለውን አጠቃላይ ነገር ከሰሙ በኋላ ያሉት ነገር ባጭሩ፣ ይሄን ሁሉ ከእናንተ የሰማ ነዋለት ከሌሎችም የሰማ ነዋለት፣ በአጠቃላይ ይሄ ለዚህ ሁሉ ተጠያቂ የከተማ አስተዳደሩ ሲመሩ የነበሩ አካላት ናቸው ብለዋል። ስለዚህ ወደፊት ለምን ወስዱ እርምጃ አሁን ባለው ሰከነ ሁኔታ እናንተም ተባበሩ የሚል ነው። ከዚህ ውጭ ሁሉም ተሰብሳቢ በአቋም ደረጃ የገለጸው ምንድን ነው፣ መንግስት ተቁም እያሉ ችግር ፈጣሪዎችን አጣርተን እናስራለን ብሎ ይናገራል። አዲስ የመጣው መንግስታችን እኛ የምንደግፈው ነው። ፐርሰናሊ እኔ የምደግፈው ነው። መቶ ፐርሰንት የምደግፈው ነው። ኢቭን ራሴ እንሰዋለን ነው አሁን ምክንያቱም ወደ ኋላ መመለስ እንደሌለበት በዚህ ሁኔታ እያለ እዚህ ግን አስረው ነው እያጣሩ ያለው ነገር። ስለዚህ አሁን የታሰሩ ልጆች ሰላማዊ ስልስዎች እንጂ ውከት የፈጠሩ አለ። ስለዚህ ያለምንም ቅድመ ሁኔታ መፈታት አለባቸው የሚለው ላይ ሁላችንም ተስማምተናል። እሱ ይህንን እናደርጋለን ብለዋል ማለት የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸውን እንደተናገሩ ተሳታፊዎች ገልጸዋል። የአሁኑ ሳምንት የከተማዋን ሰላምና መረጋጋት ቀድሞ ወደነበረበት ለመመለስ እንደሚሰሩና ከቀጣይ ሳምንት ጀምሮ ግን ለዘላቂ መፍትሄ እንደሚንቀሳቀሱ እና አቶ ተፈራ መናገራቸውን ከተሳታፊዎቹ ሰምተናል። በተያያዘ ዜና ሁለት መቶ ገደማ የሚሆኑ ወላጆች የድሬዳዋ አስተዳደር ዋና ፖሊስ መምሪያ ወደሚገኝበት ቦታ ሄደው ልጆቻችን ይፈቱ ሲሉ ጥያቄ አቅርበዋል። ጥያቄ ወደ መምሪያ ከሄዱት መካከል ያናገርኳቸው ወይዘሮ ትዕግስት እንዲህ ይላሉ። ደካማ እናቶች ልጆቻቸው የተያዙባቸው ምግብ ማቀበል አይችሉ፣ በሽተኞች አካለ፣ በቃ ሁሉም ነገር ደካማ በጣም በቃ፣ እኛ እየጎተትን እያባበልን ያው የህዝብ ጨወት የኛ ጨወት ነው። ልጆቻችን ለእኛ ብለን የታሰሩ ሰሉ እየተጎተቱ በጣም ከኛ ሰፈር ያ መምሪያ ማለት በጣም ሩጥ ነው። ያንን ሁሉ መንገድ ፀሐይ ና አቧራ እየጠጡ ነው ሄደው ያው የተወሰነ ሰው የግባን ያሉት አስር ሰው አስገብተው ነበረ ከገቡት ሰዎች የተረዳነው ነገር ያው እነሱ የሚያውቁትም ችግር አለ፣ የማያውቁትም ችግር አለ። ለምሳሌ በራችን መገንጠሉ ጥይት በሰው ላይ መተኮስ አቁም ነበረ፣ አስረዳናቸው። እኛ የያዙ ነው ያለው እንጂ ተኩሶ አላልንም፣ በር ገንጥሎ አላልንም። ውሃ ስንጠይቅ ጥይት ጠጡ እንደተባልን አስረዳናቸው። ልጆቹም ያው እየተጣራ እንደ ደረጃ እንደ ወንጀላቸው እየተጣራ በዛሬ ዕለት ና በነገ ዕለት እንደሚፈቱልን በሌሊት በራችን እየተሰበረ ልጆቻችን እየታፈሱ ነው የሚለው ቅሬታ በተደጋጋሚ የሚሰማ ነው። በትላንትና ሁለት ለመገናኛ ብዙኃን ጋዜጣዊ መግለጫ የሰጠው ጊዜያዊ የጸጥታ ጥምር ኮሚቴ አባል የሆኑት የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር ጌታቸው አስረስ በዚህ ረገድ ለሚቀርበው ቅሬታ እንዲህ ብለዋል። ብዙ እንደዚህ አይነት ነገር በብዛት እኔ አልሰማሁም። ግን ምሽት ላይ በየቦታው እሳት እኔ ራሴ የዞርኩ ጎማና እሳት ሳጠፋ ነው ምሽቱን በዛም ጊዜ ግን እያሳደድን እየገቡበት እየተገባ ሰው ሲያዝ እንደነበረ መረጃው አለኝ። ከዛ ውጭ ዝም ብሎ ሆን ብሎ ምሽት ጠብቆ ለመያዝ የተደረገ እንቅስቃሴ የለም። ግን አስቸኳይ ጊዜ አዋጅ ባይታወጭም የሰራዊቱ ከተማውን በቁጥር ስር ባረገበት ሰዓት ህገወጥ ሰዎችን ሊይዝ ይችላል። ዞሮ ዞሮ ግን አሁን ባለን ተጨባጭ ሁኔታ ሌሊት፣ በተለይ የዛለት ሌሊት ሌሊቱን ሙሉ ነው እሳት ሲነድ ነበር። ሌሊቱን ሙሉ የእሳት አደጋ መኪና ፉዞ ሆኖ ኤርፖርቶች ድርጅት ካለ ስራቸው አዳር እንዲያድሩ በግድ አስገድደን ነው ያሳደር ናቸው። በየመንገድ ላይ ጎማ እየጫል ስንገባ ነው ያደር። ምናልባት ዛሬ በሌሊት ነው አብዛኛው የተነሳው። አሁንም ድንጋይ መዝጋት ዛሬም ነበር ሙከራዎች ነበር። መቶ ፐርሰንት ተረጋግቷል ማለት አይቻልም። ዞሮ ዞሮ ግን የተባለው ሰዎች ቶሎ ብሎ ለህግ የሚቀርቡትም ለህግ መቅረብ አለባቸው። ሌላውን በምክርና በእንትን የሚልቀው በዚህ አይነት ይሄዳል ብለን ነው የምናስበው በሌላ በኩል ዛሬ እስከ ምሽት ድረስም ያስተዳድሩ ከፍተኛና መካከለኛ አመራሮች የከተማዋን ሰላም ቀድሞ ወደነበረበት ለመመለስና ሁሉም ተቋማት የሚጠበቅባቸውን በአግባቡ ተወጠው የህብረተሰቡን ቅሬታዎች መመለስ እንዲጀምሩ በሚል ስብሰባ እየተካሄደ ነው። የምስራቅ እዝ ምክትል አዛዥ ጄኔራል ተስፋዬ ከንቲባ ኢብራሂም ውስማንና ምክትል ከንቲባ አብደላ አህመድ በመሩት መድረክ ላይ በተለይ ከጸጥታ አንጻር ባሉ ችግሮችና መደረግ በሚገባቸው ተግባራት ላይ ሰፊ ውይይት ተካሂዷል። ድሬዳዋ በአሁኑ ሰዓት በመከላከያ ሰራዊት የምስራቅ እዝ ዋና መምሪያ የሚመራውና የድሬዷ ፖሊስና የፌዴራል ፖ የፖሊስ አባል የሆኑበት ጊዜያዊ የጸጥታ ጥምር ኮሚቴ ነው ጸጥታዋን በበላይነት እየመራ ያለው። ለአሜሪካ ድምጽ ራዲዮ ላይ ተጠናቅሮ ዘገባ አዲስ ቸኮን ነኝ፣ ድሬዳዋ ከዚሁ ጋር በተያያዘ በዛሬው እለት ከንቲባውን ያነጋገረው አዲስ ቸኮል ህብረተሰቡ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ስራ ሊገባ መሆኑን የድሬዳዋ ከተማ አስተዳደር ማስታወቁን ዘገባ ደርሶናል። የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን በተለይ ለቪኦኤ እንደተናገሩት አሁን ለተፈጠረው ችግር አመራሩም የራሱ ድርሻ እንዳለው ማመኑን በአጠረ ጊዜ ለህብረተሰቡ እቅድ የህብረተሰቡን ችግር ለመቅረፍ እቅድ ነድፈው መስማማታቸውን ተናግረዋል። በሰሞኑ ተቃውሞ እጃቸው አለ የተባሉ የጸጥታ ኃይሎችና አመራሮች ላይም እርምጃ ይወሰዳል ብለዋል። አዲስ ቸኮል ሰሞኑን በድሬዳዋ ለተፈጠሩ ችግሮች አስተዳደሩ ሊሰራቸው ባሰባቸው ዙሪያ የከተማዋን ከንቲባ ኢብራሂም ኡስማንን አነጋግሮ በተከታዩ ዘገባ ይዟል። ትናንትና የአስተዳደሩ ተቋማት በቀጣይ ሁለት ወራት ሊሰሩ ስለሚገባቸው ጉዳዮችና ስለ ወቅታዊ የከተማዋ ጸጥታ የሚመክር መድረክ አዘጋጅተው ነበር። ከከፍተኛና መካከለኛ አመራሮች ጋር በተደረገው በዚህ ውይይት አመራሩ ችግር እንዳለበት ከጋራ መግባባት ላይ መድረሳቸውንና ይህን ለመፍታትም ሊሰሩ በሚገባቸው ጉዳዮች ላይ ውይይት እንዳደረጉ ከንቲባ ኢብራሂም ተናግረዋል። እኛ መጀመሪያው ያጠቃለል ነው። ከመጀመሪያ ጀምሮ የአመራሩ ችግር በጣም ከፍ ያለ ነው። በተለይ ከላይ ጀምሮ ያለው አመራር አንዳንድ ችግር መባባስና ምክንያት መሆንም የራሱ አስተዋጽኦ አድርጓል ብለን የደመደብ ነው። ስለዚህ እነሱም ዳኑ ነው ሼር ያደረጉት። ከዛ ውጭ የተለያዩ ችግሮችን ሲነሳ ነበረ። የፖለቲካ እሹ ያው በተደጋጋሚ ተፈርቶ አንዳንድ ነገረቶች ቢፈጠርም በደንብ ስላልተንስበትል እሱም አድጎ አድጎ አድጎ በራሱ ችግር ሆነዋል። እና ይሄንኑ ነበረ አመራሩ የጋራ ሲያደርግ የነበረው አሁን የተስማማ ነው። በዚህ ባጠረ ጊዜ እቅድ አዘጋጅተን ህዝቡን የሙት ከማስተዳደር ችግር የሆኑትን በፍጥነት ለመፍታት እና እሱን ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰብነው ዛሬ የተወሰኑ የሀገር ሽማግሌዎችን እናገኝተናቸዋል እንዲያግዙን እንደዚሁ ወጣቶችን ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን ያለነው እቅዱ በሚያተኩርባቸው ጉዳዮች ላይም አቶ ኢብራሂም እንዲህ ይላሉ አሁን እንዲያውም ስልሳ ሳይሆን በአስራ አምስት ቀን ከዛ በላይም እንደዚሁ የስልሳ ቀን ነው ከዛ ሳባ ገን አስራ አምስት ቀን ነው አሁን በዋና ርብርብ እያደረግን ያለ ነው

መጀመራቸው ነው። ማሳየት ከነገ በስተቀር በአስራአምስት ት ተናገር ነገር የለ የመልካም አስተዳደር ችግሮችን ለመቅረፍ ከሚሰሩ አጣዳፊ ስራዎች ጎን ለጎን የህግ የበላይነትም ነው ለማረጋገጥ ትኩረት ተሰጥቶ እንደሚሰራ አቶ ኢብራሂም ተናግረዋል። በዚህ ረገድ የሚወሰዱ እርምጃዎችን በሰሞኑ የተቃውሞ እንቅስቃሴ የተያዙትን ብቻ ሳይሆን የእግዚአብሔር ሀብታቦት ሲገባ በቁጥጥር ስር የዋሉትን እና መልካ ጀብዱ ላይ በወንጀል ተጠርጥሮ የተያዙት ላይም ተመሳሳይ እርምጃ ይወሰዳል ነው ያሉት። ሰጥታሁን ጎን ከሁን መከላከያ ሌሎች ሲሰጠ አካላት ያስተባበረ እሱ እየሰሩ ነው ያሉት። እየተሄደበት ነው አሁን። በተለይ ህግ የበላይነት ለማስፈር ግን ጀርባ ችግር አለባቸው የተባሉትን ለህግ የማቅረብ ከዛ ውጭ የተሳስተ የገቡትንም አታርሞ ቢወጡ ለማድረግ ስልጣናን ለመስጠት ይቅርም ለመስጠት እየታሰበ ነው ያለው። ዛ ጠንሳሽ ዋና አስተባባሪ ለህግ እንዲቀርብ እየተሰራ ነው ያለው ሁሉም በሄነው ሰዎች ታሰሩ። ነገር ከመልካም ብዙ ሰው ታስቷል። ችግር ዋና ባለቤት የነበሩት ከዚህ በፊት ተደጋጋሚ ነገር ያነሱ የነበሩት ዜሮ ዘጠኝ ቀምሎ እንደዚ። ስለዚህ ወንጀል ብሄር የጠጣን መሆን የለበትም። ያው ተደጋጋሚ ስለሆኑ በዛ መልኩ ለህግ ለከዚህ በፊት ቀርቧል። አሁን የመልካ ከዜሮ ዘጠኝ ጋር ተያይዞ ሀያ አንድ ሰው አካባቢ

በሌላ በኩል በሰሞኑ ተቃውሞ በህብረተሰቡ ቅሬታ ሲቀርብባቸው የነበሩ የፖሊስ ኃይሎች ላይ አፋጣኝ የማሻሻያ እርምጃ እንደሚወሰድም አቶ ኢብራሂም ተናግረዋል። ተጀመረ ያለ እሱ ይጠራል ብዬ አስባለሁ። ትንሽ አደረጃጀት ችግር ስላለ አስተባደ ብቻ እንዲሰራ አይደለም። ስለዚህ የሚመለከተው አካላቶችን መረጃ ተሰጥቷቸዋል፣ እያጠሩ ይሄዱበት ነው። ይጠራል ብዬ አስባለሁ። በቅርቡ በቅርቡ የሆነ ማስተካከያ ስራ ይሰራል። የምንመጥ ያለ ከአመራሮች መካከል እጅያቸው አለባቸው ተብለው ስለሚጠረጠሩትም አቶ ኢብራሂም እንዲህ ብለውናል። አመራሩ ሬዲ ተጀምሯል። አብዛኛው ሳይሆን አሁን በቅርቡ ስልሳ ሰባ ፐርሰንት አጠቃላይ አመራሩ ተቀይሯል። አሁን ቀረም አለ እንግዲህ እንግዲህ አሁንም ችግር ካለ ከላይ ጀምሮ የማፍራት ራም በመስራት እያሰበ ማለት አሁን የጥፋቱ ላይ የአመራሮች እጅም አለበት ምናምን እየተባለ የሚነገር ነገር ስላለ ብዬ ነው። ከዛ አንጻር አሁን ልክ ነው። አሁን ይህ ግን የታሰሩ አመራሮች አሉ ይታረጠሩ ይኖራሉ። በስህተትም ሊገቡ የሚችሉ ይኖራሉ። ታይቶ እንደየወንጀላቸው ሕግ የሚጠየቁ ይሆናሉ። እነሱ ሌላም ይቀራል፣ የፖለቲካ ውሳኔ የሚያስፈልግባቸው ይኖራሉ። ስለዚህ ሁሉም ጋር ተመሳሳይ ነው ያለ ማለት ነው። መመራረ ፖሊስ ከኅብረተሰብ መዛብራት ስለሆነ በየቦታ የሚታየው ችግር ሁሉ ማህበረሰብ ጋር ይታያል፣ ፖሊስ ጋር አለ፣ ወጣቱ ጋር አለ፣ ሽማግሌ ጋር ይኖራል የድሬዳዋ ጋር ይኖራል በተወሰነ መልኩ ማለት ነው። አመራሩ ጋም ይኖራል የድሬዳዋ ነዋሪ ሰላም መወዳድና በሰለጠነ መንገድ መብቱን የሚጠይቅ ነው ያሉት አቶ ኢብራሂም ሰላሙን ለማስከበር ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰራና ከተማዋን ወደ ቀድሞ ይዞቷ እንዲመልስ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮለኝ ድሬዳዋ። አዲስ ቸኮል ላደረሰን ሪፖርት እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተለያዩ በመብት ላይ ያተኮሩ ዓለም አቀፍ ድርጅቶች አዲስ አበባ ላይ ስብሰባ እያደረጉ ነው። ከዚህ ቀደም በውጭ ሀገር ሆነው በኢትዮጵያ ይከሰታሉ ባሏቸው የሰብአዊ መብት ጥሰት ጉዳዮች ላይ መግለጫን ሲያወጡ የቆዩና መዝግበው ሲያስቀምጡ የቆዩ ድርጅቶች በአንድ ላይ አዲስ አበባ ላይ ተሰባስበው ውይይት አድርገዋል። ትላንትና ነው ውይይቱ የተጀመረው፣ ዛሬም ቀጥሏል። መለስካቸው አመሃ የውይይቱ መክፈቻ በተመለከተ ተከታዩን ዘገባ አድርሶናል። ዋና ጽህፈት ቤቱ በቤልጅየም ብራሰልስ የሚገኘው አሶሲዬሽን ፎር ሂዩማን ራይትስ እን ኢትዮጵያ የኢትዮጵያ መብት ድርጅቶች ኅብረትና የአውሮፓ ኅብረት በአንድ ላይ ሆነው በአዲስ አበባ አንድ አውደ ጥናት ከፍተዋል። የዚህ አውደ ጥናት ተሳታፊዎች ደግሞ ከዘጠኝና ዐሥር ወራት በፊት የኢትዮጵያ መንግሥት የሰብአዊ መብቶች አያያዝ በብርቱ ሲተቹ የነበሩ ሂማን ራይትስ ዎች አምነስቲ ኢንተርናሽናልና የመሳሰሉት የመሳሰሎት ይገኙባቸዋል። የኢትዮጵያ መንግሥትም እነዚህን መሰል የሰብአዊ መብት ተሟጋጅ ድርጅቶች የሚያወጧቸውን ዘገባዎች የፈጠራ ዘገባዎች ናቸው ሲል ሲያጣጥላቸው ቆይቷል። የተከፈተው ወደ ጥናት ዋና ትኩረቱ ደግሞ ላለፉት 12ና 13 ዓመታት የኢትዮጵያ መንግሥት በወሰዳቸው እርምጃዎች ምክንያት የተዳከሙት የሲቪክ ማኅበራት ድርጅቶችን እንዴት ማገገም እንዳለባቸው በመንግስት እውቅና እንደ ጠላት ይታዩ የነበሩ ዓለም አቀፍ ድርጅቶችና አገር በቀል ድርጅቶች እየተወያዩ ናቸው። የዚህን አውደ ጥናት ዋና ዓላማ ለቪኦኤ የገለጹት አቶ ያሬድ ኃይለማርያም የአሶሲሽን ፎር ሂዩማን ራይትስ ን ኢትዮጵያ ዳይሬክተር ናቸው። አሁን እየተሻሻለ ያለው የበጎ አድራጎት ና ማህበራት ድርጅት ህግ እነዚህን ተቋማት አሽመድምዶ በገንዘብም በመንቀሳቀስ አቅማቸውም በብዙ ደረጃ ጎድቷቸው አሁን አገሪቷ ውስጥ ያሉት የሲቪክ ማህበራት ወይም የበጎ አድራጎት የሚሆኑ በሰብአዊ መብት ደረጃ የሚሰሩ ድርጅቶች አቅም የላቸውም፣ በሰው ኃይል፣ በገንዘብ፣ በብዙ መንገድ። ስለዚህ አሁን የተከፈተው መልካም እድሎች አሉ። እነዛን እድሎች ለመጠቀም የሚያስችል አቅም ይዘው መገኘት አለባቸው። ስለዚህ አቅማቸውን እንዲያጠነክሩ ለመርዳት በእውቀትም በገንዘብ አቅምም ሊያግዟቸው የሚችሉ የተለያዩ ዓለም አቀፍ ድርጅቶችን አስመጥተን እንዲያግዟቸው ለማድረግ ነው። ከወደቁበት እንዲነሱና ና እንዲያገግሙ ለመርዳት ተብሎ የታሰበ ጉባኤ ነው። አገር በቀል የሆኑትን የመብት ድርጅቶች በቅርቡ በጋራ ያዋቀሩት የኢትዮጵያ የመብት ድርጅቶች ህብረት ዲሬክተር አቶ መስዑድ ገበየው በበኩላቸው ከአለም አቀፍ ድርጅቶች ጋራ በጋራ ምን ለመስራት እንዳሰቡም ጠቁመዋል። በሀገራችን የሰብአዊ መብት ሁኔታ ላይ በከፍተኛ ደረጃ ከሀገር ውስጥ ተመዝግበን ከምንንቀሳቀሰው በተሻለ ሁኔታ ሲሰሩ የነበሩ አለም አቀፍ ድርጅቶች ሂውማን ራይትስ ዋች፣ ዲፌን ዲፌንደር ሲቪል ራይትስ ዲፌንደር፣ ሲቪከስ እና ሌሎችም ና አምነስቲ፣ ሂውማን ራይትስ ዋችን ጨምሮ ብዙ አስተዋጽኦ ሲያደርጉ ነበረ። አሁን በተፈጠረው መልካም አጋጣሚ ከእነዚህ ድርጅቶች ጋር ያለንን የጋርዮች ስራ እንደገና ለማጠናከር ከእነዚህ ድርጅት ተወካዮች መጥተው እንዴት በጋራ እንስራ፣ ምን ብናደርግ ጥሩ ነው፣ በምን እናግዛችሁ። በእርግጥ ከኛ የተሻለ ሌጋል ኢንቫይሮንመንት ኖሮ አይደለም እነሱ የሚሰሩባቸው ሀገሮች፣ አብዛኛዎቹ አፍሪካ ሀገሮች ላይ ተመሳሳይ ችግሮች አሉ። ግን የእኛ ደግሞ በይዘቱና ና በአሰራሩ በጣም የባሰ ና በጣም የሲቪክ ማህበረሰብ ድርጅቶች አስተዋጽኦ በጣም የቀጨጨ ስለሆነ እዚህ መጥተው ልምዳቸውን እያካፈሉ ነው ያሉት። በኢትዮጵያ የሲቪክ ማህበራትን ለማጠናከር ለተወሰዱ እርምጃዎች ለተሰሩ ስራዎች ፍሬያማ አለመሆን ምክንያቶቹ የታወቁ እንደሆኑ ብዙዎቹ ይስማማሉ። አሁን ከተፈጠረው ሁኔታ አኳያ የሲቪክ ማህበረሰቡን ድርጅቶች በእግራቸው እንዲቆሙ ለማድረግና ለማጠናከር የቅድሚያ ቅድሚያ ሊሰጣቸው ይገባቸዋል ያሏቸውን እርምጃዎችም አቶ ያሬድ ኃይለማርያም አብራርተዋል። የመጀመሪያው ችግር ወይም የሁሉም ችግር ምንጭ የነበረው የመንግስት የፖለቲካ በጎ ፈቃደኝነት አለመኖር ነበረ። የዛ አለመኖር ነው ብዙ ስብስብ ችግሮችን ህግ እንዲወጣ አፈናው በህግ እንዲሆን ጉልበትም እንዲጨመርበት ደረገው የመንግስት የፖለቲካ መልካም ፈቃደኝነት መታጣት ነው። አሁን ያ በተወሰነ ደረጃ ታይቷል። ምልክት እያየን ነው። ያ በጎ ፈቃደኝነት ግን በስልጣን ላይ ያሉት ከፍተኛ አመራራሮች በሚሰጡት ቃል ብቻ ሊጸና አይችልም። ሊጸና የሚችለው ተቋማዊ ቅርጽ ሲይዝ። ስለዚህ እነዚህን የመንግስት በጎ ፈቃደኝነት እውነት መሆናቸውን ሊያሳዩ የሚችሉ ለብዙ ዓመት አገሪቷን ወደፊት ይዟት ሊሄድ የሚያስችሉ ነገሮች ያሉት መሆኑን የሚያሳየው በተቋሙ አደረጃጀት ሲጸና ነው። እና ነጻ የሚዲያ ተቋም፣ ነጻ ፍርድ ቤቶች፣ ነጻ ምርጫ ቦርድ፣ ነጻ የሰብአዊ መብት ተቋማቶች መኖራቸው ይህን ላለፉት አመታት ሁሉ እቻ ሀገር የተጎዳችበትን ቁስሏን እንድታገግም እድል ይሰጣታል። አሁን የምናደርገውም ጥረት መንግስት በዛ ረገድ የሚያደርጋቸውም ነገሮች ማገዝ ነው እና እነዛ ሁሉ ችግሮች የሚፈቱት በሁለት ነገር ነው። አንዱ የመንግስት ቃል የገባቸው ነገሮች ከልብ መሆናቸውን ማጽናት፣ ሁለተኛው እንዲጸኑ ደግሞ ተቋማዊ ቅርጽ ማስያዝ ነው። አቶ መሱድ ገበየውም በተጨባጭ ሊደረጉ ይገባቸዋል ያሏቸውን እርምጃዎች ዘርዝረዋል። እዚህ ቀጣዩ እኛ የምንጠብቀው ባለፈው ለፓርላማ ቀርቦ ድራፍቱ የበጎ አድራጎት ድርጅቶች አዋጅ ንግግር አድርገው ተደርጎበታል፣ ብዙ ውይይትም አድርገንበታል። ስለዚህ ህጉ መጽደቅ ነው ቀጣዩ። ይህ ህግ መጽደቁ ግን ብቻውን በቂ አይደለም። ይህን ህግ በተገቢ ሁኔታ ሊያስፈጽም የሚችል ኤጀንሲው ሊሆን ይችላል፣ ወይም ሌላ ተመሳሳይ ስራ የሚሰሩ ተቋማትን ማጠናከር ይጠይቃል። በተለይ በሰብአዊ መብት ጉዳይ ላይ ፍርድ ቤቶች ጠንካራና ወሳኝ የሆነ ሚና መጫወት እንዲችሉ መደረግ መቻል አለበት። ስለዚህ ፍርድ ቤቶች አካባቢ ያለው ሪፎርም፣ ጠቅላይ ዐቃቤ ህግ ጋ ያለው ሪፎርም፣ ሰብአዊ መብት ኮሚሽን ጋር ያለው ሪፎርም፣ ምርጫ ቦርድ ጋር ያለው እነዚህ ሁሉ ሪፎርሞች ድምር ውጤት ነው የሀገሪቱን የሰብአዊ መብት ሁኔታ ወደ ተሻለ ደረጃ ደርሷል ልንል የሚያስችልን። ከአውደ ጥናቱ የሚጠበቀውን ውጤት በተመለከተ ደግሞ አቶ ያሬድ ኃይለማርያም ዘርዘር ያለ ማብራሪያ ሰጥተዋል። በመጀመሪያ የሀገር በቀል ድርጅቶችን ቁመና መመርመር ነው ምንድን ነው የሚፈልጉት? የሚለውን ካወቅም በኋላ እንደያቅሙ ለሚፈልጓቸው ነገሮች እርዳታ ማድረግ ነው። ሁለተኛው ደግሞ መንግሥት ለሰብአዊ መብት መከበር ቃል ገብቶ አዳዲስ የጀመራቸው ነገሮች አሉ። የሰብአዊ መብት ኮሚሽኑን እስከ ማስተካከል አንስቶ በተለያዩ ዘርፎችና ለመንግሥትም ጭምር ድጋፍ ለማድረግና በሀገሪቷ ውስጥ ያለው አሁን ያለው የሰብአዊ መብት ሁኔታ የመንግሥትም የሰብአዊ መብትን የያዘበት መንገድ ምን ይጎሉታል? ምን ጥሩ ጎኖች አሉት? እነሱን ገምግሞ ለመንግስት ጭምር በጎ አስተያየቶችን መስጠት፣ እነዚህ ድርጅቶች ደግሞ ተጠናክረው ወደፊት ጥሩ ስራ የሚሰሩበትን እድል ማመቻቸት ነውና ብዙ ትርጉም አለው። እነዚህ ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች ከተለያዩና ከሚመለከታቸው የመንግስት አካላት ጋርም እንደሚገናኙና እንደሚወያዩ የአውደ ጥናቱ አዘጋጆች ለቪኦኤ ተናግረዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ We won't take it out Don't are are አድማጮች የዛሬ ጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ ወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ እንደዚሁም ዝግጅታችንን በቴክኒክ ያቀናበረልን ሞክቢል ያብሮ የስርጭት መሀንዲሱ አልፈሪዶ አልሳንቶስም አብሮን ነበረ። ጉዟቸው የሰመረ ይሁን ያልን በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። La in the day We'll डि॒यो सॻले अमेरिका